the የሱዳን ኃይሎች ዛሬም ወደ ኢትዮጵያ ድንበር ተጠናክረው እየገፉ መሆናቸውን የውጭ ጉዳይ ሚኒስቴር አስታወቀ። የሱዳን እርምጃ ዓለም አቀፍ ሕግን የጣሰ ድርጊት እንደሆነም አስገንዝቧል። በሁለቱ አገሮች መካከል ያለው የድንበር ችግር እስኪፈታ ቀደም ሲል በደረሱበት መግባባት በነበሩበት እንዲቆዩ ሚኒስቴሩ አሳስቧል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ የሰጡትን መግለጫ የተከታተለው መለስካቸው አመሃ ስርዝር አለው። የውጭ ጉዳይ ሚኒስቴር ቃል አቀባይ ጽህፈት ቤት ዛሬ ረፋዱ ላይ በጠራው ጋዜጣዊ መግለጫ ላይ በኢትዮጵያና ና በሱዳን ድንበር አካባቢ የሱዳን ኃይሎች ዛሬም የኢትዮጵያን ድንበር እየገፉ እንደሆነ ቃል አቀባዩ አምባሳደር ዲና ሙፍቲ አስታወቁ። ካለፉት ሳምንታት ጀምሮ በተደጋጋሚ እንደተጠቀሰው በተጠናከረ ሁኔታ የሱዳን ታጣቂ ኃይሎች ወደ ኢትዮጵያ ድንበር ውስጥ የመግባት እንቅስቃሴ ላይ እንደሚገኙ የተናገሩት አምባሳደር ዲና ሙፍቲ የዚህን ድንበር ታሪካዊ አመጣጥና ሁለቱም ሀገሮች ቀደም ሲል የደረሱበትን ስምምነት በዝርዝር አስረድተዋል። ደጋግመን ማለት የምንፈልገው ነገር የሁለቱ ሀገሮች ድንበር መቶ ዓመት የቆየ ድንበር ነው። በ1920 በነጮቹ አጣጠር ተከልሎ የነበረው ድንበር በወቅቱ በእንግሊዝ ቅኝ ግዛት ሱዳን ተይዛ በነበረበት ወቅት መጀር ጎየን የተባሉ ሰው ብቻቸውን የከለሉትን ኢትዮጵያ ያልነበረችበትን ድንበር ነው። ይህንን ግን 1972 ሁለቱ ሀገሮች መካከል በተደረገው ኤክስቼንጅ ኦፍ ኖትስ በ1972 ማለት ነው በነጮቹ አቆጣጠር ይሄ ድንበር አስራ ዘጠኝ ሁለት ተከልሎ የነበረው እንደዛው ይቆይ ነገር ግን ይሄ ድንበር በወቅቱ የተከለለው ኢትዮጵያ ያልነበረችበት በአንድ ወገን ብቻ ስለነበረ እንደገና ለመከለል ስራ እንጀምራለን ተብሎ በ አስራ ዘጠኝ ሰባ ሁለት ሁለቱ ሀገሮች ኖት ተቀያይሯል። ይህን ኖት በተባበሩት መንግስታት ድርጅት ውስጥ ዲፖዚት ያደረጉት ሱዳኖች ጭምር ናቸው የሱዳን መንግስት በወቅቱ የነበረው በተባበሩት መንግስታት ድርጅት ብቻ ሳይሆን በአፍሪካ ህብረትም ዲፖዚት አድርገውታል ስለዚህ በዚህ መሰረት ድንበሩ እስከሚካለል ድረስ ሁለቱ ሀገሮች በምግባቡበት ሁኔታ አሁን ባለ ሁኔታ ስቆይ የሚል ነው የነበረው። ይህን በሁለቱ ሀገሮች መካከል የሚገኘውን ድንበር ዓለም አቀፍ አሰራርን በተከተለ መንገድ እንደገና ለማካለል ላለፉት አባ ስምንት ዓመታት ያህል የተለያዩ ስራዎች ሲሰሩ እንደቆዩም አምባሳደር ዲና አስታውሰዋል። በወቅቱ ለዚሁ ስራ የጋራ ቴክኒክ ኮሚቴ የጋራ ድንበር ኮሚቴና የጋራ ከፍተኛ ፖለቲካ ኮሚቴ ተመስርቶ የተለያዩ ተግባራትን ሲያከናውኑ መቆየታቸውንም ገልጸዋል። ይሁንና ይህ ስራ እየተከናወነ ሳለ ካለፉት ጥቂት ሳምንታት ወዲህ ሌላ ሁኔታ ተፈጥሯል ይላሉ ቃል አቀባዩ። ይሄ በዚህ እንዳለ ነው በሰሜኑ የሀገራችን ክፍል የህግ የበላይነትን የማስከበር እንቅስቃሴ በኢትዮጵያ በኩል ሲጀመር የሱዳን ወገን ይሄን አጋጣሚ ተጠቅሞ እዚያ አካባቢ የሳሳ የመከላከያና የሴኩሪቲ ሀይል አለ በሚል የኢትዮጵያን መሬት የወረረውን እዛ አካባቢ አርሶ አደሩን ማጎሳቆል የጀመረው አሁንም ይህንን ሁኔታ አላቆመም፣ የሚል ነው ዛሬው መልእክታችን። ይህ ህገ ወጥ ተግባር ዓለም አቀፍ ህግን የሚጥስ ነው፣ የሱዳንንም የኢትዮጵያንም ጥቅም አያስጠብቅም፣ በሌሎች ኃይሎች የሚገፋ ነው እያልን ነው ያለ ነው። ኢትዮጵያ ይህንን በትዕግስት ያየችበት ምክንያት ይህንን ግጭት ሪጅናላይዝ ማድረግ ፍላጎት ስለሌላት ሁኔታዎችን ወደ ነበረበት መልሶ ትክክለኛውን የማካለሉን ስራ ውስጥ እንድንገባ ፍላጎት ስላላት፣ ኢትዮጵያ ሁልጊዜም ቅድሚያ ለሰላም ስለምትሰጥ፣ ዓለም አቀፍ መርሆዎችን ስለምታከብር ብቻ ነው። ይሄ ግን ገደብ እንዳለው እና በተቻለ መጠን ደግሞ ከሁሉ በላይ የሁለቱን አገሮች በማጋጨት የፖለቲካ ትርፍ ለማግኘት የሚፈልጉትን ወገኖች ላለመጥቀም ነው፣ የእነሱን ካርድ ላለመጫወት ነው የሚል ነገር ነው። በእኛ በኩል ያለው ይህንን ተውት፣ አዋጣችሁም። በታላቁ ህዳሴ ግድብ ዙሪያ ሦስቱ ሀገሮች ማለትም ኢትዮጵያ፣ ግብፅና ሱዳን የጀመሩት ድርድር በሰበብ አስባቡ እየተቋረጠና እየተጓተተ እንደሚገኝ አምባሳደር ዲና ተናግረዋል። ባለፈው እሁድ በሦስቱ ሀገሮች የውጭ ጉዳይና የውሃ ሚኒስቴሮች በተደረገው ስብሰባ ላይ የሱዳን ወገን ኤክስፐርቶች የሚነጋገሩበት ቢጋር ወይንም ተርምስ ኦፍ ሬፈረንስ ካልቀረበና በአፍሪካ ህብረት ካልጸደቀ ለመደራደር ፈቃደኛ እንዳልሆኑ አስረድተዋል። አምባሳደር ዲና ሙፍቲ እዚህ ላይ እየተስተዋለ ያለው አንዴ ያኛው ሀገር፣ ሌላ ጊዜ ያኛው ሀገር ተራ በተራ ወጣ ገባ እያሉ ያሉበት ሁኔታ ነው ያለው ምናልባትም በአፍሪካ ህብረት እየተደረገ ያለውን ድርድር በዛ መድረክ መፍትሄ እንዳይገኝ የማዘግየትና ጉዳዩን አሰልቺ በማድረግ ምናልባትም ወደ ተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት እንዲሄድ ወንም የሚቀጥለው ፕሬዚደንት ኮንጎ ነው የሚሆነው እዛ ጋር እንዲሄድ ፍላጎት ይኖራል ተብሎ ሊገመት ይችላል። ለማንኛውም ግን በኢትዮጵያ በኩል አሁንም የዚህ የሶስትዮሽ ድርድር ስኬታማ እንዲሆን ድርድሩን የመቀጠል በድርድሩ እንደ ሌላው ጊዜ ሁሉ ሙሉ በሙሉ የመሳተፍ ሁልጊዜ እንደምንለው ሁለቱም ሁሉም ሶስቱም ወገኖች የሚያሸንፉበትን ስልት ነው እየተከተል ነው ያለ ነው። በሰበብ አስባቡ የሚወጡት አሁንም ሌሎች ናቸው። ይሄ እንግዲህ በዚህ ሁኔታ አሁንም ተንጠልጥሎ ያለ ጉዳይ ነው ማለት ነው፣ የሶስትዮሽ ድርድር በህዳሴ ግድብ ላይ። ቃል አቀባዩ በተጨማሪም ባለፈው ሳምንት ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን ከአውሮፓው ህብረት የውጭ ጉዳይ ሚኒስትር ጆሴፍ ቦረል ጋር በሰሜኑ የኢትዮጵያ ክፍል ስላለው የሰብአዊ ድጋፍና መልሶ ግንባታን በተመለከተ መወያየታቸውን ገልጸዋል። የተገፉ ዜጎችን ወደ ሀገር በመመለሱ ስራም ባለፈው ሳምንት ከሳዑዲ አረቢያ እና ከሌሎች መካከለኛው ምስራቅ ሀገሮች ከሰባት መቶ በላይ ኢትዮጵያውያን ወደ ሀገራቸው እንዲመለሱ መደረጉን ገልጸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ